ትንቢተ ሶፎንያስ ምዕራፍ ሁለት። እናንተ እፍረት የሌላችሁ ሕዝብ ሆይ፣ ትእዛዝ ሳይወጣ ቀኑም እንደ ገለባ ሳያልፍ የእግዚአብሔርም ቍጣ ትኵሳት ሳይመጣባችሁ የእግዚአብሔርም ቍጣ ቀን ሳይደርስባችሁ ተሰብሰቡ ተከማቹም። እናንተ ፍርዱን የጠበቃችሁ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትሕትናንም ፈልጉ ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል። ጋዛ ትበረበራለች፣ አስቀሎናም ባድማ ትሆናለች፣ አዛጦንንም በቀትር ወደ ውጪ ያሳድዷታል። አቃሮንም ትነቀላለች። በባሕር ዳር ለሚኖሩ ለከሊታውያን ሕዝብ ወዮላቸው። የፊልስጢማውያን ምድር ከነዓን ሆይ የእግዚአብሔር ቃል በአንተ ላይ ነው። የሚቀመጥብህም ሰው እንዳይኖር አጠፋሃለሁ። ቀርጤስም የእረኞች መኖሪያና የመንጎች በረት ይሆናል። የባሕርም ዳር ለይሁዳ ቤት ቅሬታ ይሆናል። በዚያም ይሰማራሉ አምላካቸው እግዚአብሔር ይጐበኛቸዋልና ምርኳቸውንም ይመልሳልና በአስቀሎና ቤቶች ውስጥ ማታ ይተኛሉ። በሕዝቤም ላይ ያላገጡባትን በድንበራቸውም ላይ እየታበዩ የተናገሩባትን የሞዓብን ማላገጥና የአሞንን ልጆች ስድብ ሰምቻለሁ። ስለዚህ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል እኔ ሕያው ነኝና በእርግጥ ሞዓብ እንደ ሰዶም፣ የአሞንም ልጆች እንደ ገሞራ የሳማ ስፍራና የጨው ጒድጓድ ለዘላለምም ምድረ በዳ ሆነው ይኖራሉ። የሕዝቤም ቅሬታ ይበዘብዛቸዋል፣ ከወገኔም የተረፉትን ይወርሷቸዋል። በሠራዊት ጌታ በእግዚአብሔር ሕዝብ ላይ አላግጠዋልና እየታበዩም ተናግረዋልና፣ ይህ ስለ ትዕቢታቸው ያገኛቸዋል። እግዚአብሔር በእነርሱ ላይ የተፈራ ይሆናል፣ የምድርንም አማልክት ሁሉ ያከሳቸዋል። በአሕዛብም ደሴቶች ሁሉ ላይ የሚኖሩ ሰዎች ሁሉ በስፍራቸው ሆነው ለእርሱ ይሰግዳሉ። እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ። እርሱም በሰሜን ላይ እጁን ይዘረጋል፣ አሦርንም ያጠፋል፣ ነነዌንም ባድማ እንደ በረሃም ደረቅ ያደርጋታል። መንጎችም የምድርም አራዊት ሁሉ በውስጧ ይመሰጋሉ። ይብራና ጃርት በአምዶቿ መካከል ያድራሉ። ድምፃቸው በመስኮቶቿ ይጮኻል። የዝግባም እንጨት ሥራ ይገለጣልና በመድረኮቿ ላይ ጥፋት ይሆናል። ተዘላ የተቀመጠች በልቧም እኔ ነኝ ከእኔም በቀር ሌላ የለም ያለች ደስተኛ ደስተኛይቱ ከተማ ይህች ናት። አራዊት የሚመሰጉባት ባድማ እንዴት ሆነች? በእርሷ መካከል የሚያልፈው ሁሉ እጁን እያወዛወዘ ያፍዋጫል።